የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለአራት ተቃዋሚ ፓርቲ የአመራር አባላትና ለአንድ ሌላ ተከሳሽ ጉዳይ ተለዋጭ ቀጠሮ ሰጥቷል፣ የአቃቤ ሕግን የይግባኛ ቤቱታ አዳምጧል። መለስካቸው አመሀ የፍ ሂደቱን ተከታትሎ ተከታዩን ዘግቧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ቅር በመሰኘት የፌዴራሉ አቃቤ ህግ ውሳኔውን በጠቅላይ ፍርድ ቤት ካሳገደበት ከነሐሴ 15 ቀን ወዲህ ከሳሽና ተከሳሽ በፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ችሎት ፊት ሲገናኙ ዛሬ የመጀመሪያው ዕለት ይመስላል። እነ ሀብታሙ አያሌው የሚል የመዝገብ ስያሜ ያገኘው መዝገብ ሲጠራ የቀድሞው አንድነት አመራር የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሺበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን መቅረባቸውን ለችሎቱ አረጋገጡ። የአቶ ሀብታሙ አያሌውና የአቶ አብርሃም ሰለሞን ጠበቃ አቶ አምሃ መኮንንም እንደቀረቡ ለችሎቱ አሳውቀዋል። ይሁንና ፍርድ ቤቱ ተከሳሾቹን ለዚህ ችሎት እንዲቀርቡ መጥሪያ እንዳላወጣ አስታውቆ ጉዳዩ ማስቀረብ አለማስቀረቡም ገና ስራ አልተወሰነ ጠበቃውን አቶ አምባን አሰናብተዋቸዋል። በመቀጠልም ፍርድ ቤቱ በበታች ፍርድ ቤት ብይን ላይ አቃቢ ህግ ያለውን አቤቱታ አዳምጧል። እንደ አቃቤ ህግ አቤቶታ ከሆነ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የቀረበውን ቴክኒካዊ ማስረጃ ተገቢውን ምዘና ሳይሰጥ ውድቅ በማድረጉ አምስቱ ተከሳሾች ነፃ ሊባሉ አይገባም የሚል ነው። ፍርድ ቤቱ አቤቶታውን ከሰማ በኋላ ቀጣይ ውሳኔውን ለማሰማት ለጥቅምት 17 ቀን ተለዋጅ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ህግ ባቀረበባቸው ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም እንደበየነላቸው አይዘነጋም። አቶ አብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱ ታዞ የነበረ ቢሆንም እስከ ዛሬ ከጠቅላይ ፍርድ ቤት በተሰጠው እግድ መሠረት እንዳልተፈቱም